SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ቪክቶሪያ ለአብዛኛው የሲድኒ ክፍለ ከተማዎች ገደቦቿን አላላች ባድዋ ከተማ ተቋርጦ የነበረው የመብራት ስርጭት ዛሬ ግልጋሎት መስጠት ጀመረ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ወደ ሜልበርን መሄድ የሚሹ የግሬተር ሲድኒ 25 ክፍለ ከተሞች ነዋሪዎች ቀዮቻቸው የኮሮና ቫይረስ ገደቦች ከቀይ ዞን ወደ ብርቱካናማ ዝቅ በማለቱ የጉዞ ፈቃድ ለመጠየቅ እንደሚችሉ ተገለጠ። በዚህ መሠረት ብሉ ማውንቴንስ፣ ውሎንጎንግ እና ኖርዘርን ቢችስ ወደ ቪክቶሪያ በቀጥታ መዝለቅ ይችላሉ። ሆኖም ቪክቶሪያ በገቡ በሰባ ሁለት ሰዓታት ውስጥ የኮሮና ቫይረስ ምርመራ ማድረግና ውጤታቸው እስኪነገራቸው ድረስ ራሳቸውን አግልለው መቆየት ይጠበቅባቸዋል። ሌሎች አስር ክፍለ ከተሞች ብላክታውን፣ በርውድ፣ ካናዳ ቤይ፣ ካንተርበሪ ባንክስታውን፣ ካምበርላንድ ፌርፊልድ ሲቲ ኢነር ዌስት ሊቨርፑል ሲቲ ፓራማታ እና ስትራትፊልድ በቀይ እገዳ ዞን ውስጥ ይገኛሉ። በሌላም በኩል ኩዊንስላንድ በግሬተር ሲድኒ ላይ ጥላ የነበረውን የኮሮና ቫይረስ ገደቦች ከአርብ ጃንዋሪ 22 ዋን ኤም ጀምራ እንደምታነሳ አስታውቃለች። ይህ በእንዲህ እንዳለም የኒው ሳውስ ዌልስ ፕሪሚየር ግላዲስ በርጂክሊያን ሰዎች የኮሮና ቫይረስ ክትባትን እንዲከተቡ የማበረታቻ መንገድ እንደሚዘረጉ ገለጡ። አውስትራሊያ ውስጥ የኮሮና ቫይረስ ክትባት በወርሃ ፌብርዋሪ አጋማሽ ወይም መጨረሻ ግድም ይጀምራል። ፕሪሚየሯ የንግድ ተቋማት ክትባት ለመከተብ እምቢኝ ላሉ ሰዎች የግልጋሎት ነፈጋ እርምጃቸውን እንደሚደግፉ ገልጠዋል። በወታደራዊ ግጭቱ ሳቢያ ተቋርጦ የነበረው የአድዋ ከተማ የመብራት አገልግሎት በቂ ጥገና ተደርጎለት ዛሬ ግልጋሎት መስጠት ጀምሯል። የመብራት ግልጋሎቱን መጀመር ያስታወቁት የትግራይ ብልጽግና ከፍተኛ አመራር ዶክተር አብርሃ በላይ ናቸው። ሌሎችም ከተሞች አክሱም፣ ሽሬና ሁመራ በቅርቡ የመብራት ግልጋሎቶችን እንደሚያገኙም አክለው ተናግረዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 30 ኢትዮጵያ ብር 17 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐይማ ሆኖ ይውላል። ዝቅተኛ 22፣ ከፍተኛ 36። አድላይድ በአብዛኛው ፀሐይማ ሆኖ ይውላል ዝቅተኛ 14 ከፍተኛ 29። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 14 ከፍተኛ 19። ሆባርት ደመናማ ይሆናል። ዝቅተኛ 10 ከፍተኛ 17። ካምብራ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 12 ከፍተኛ 29። ሲድኒ ብራ ይሆናል። ዝቅተኛ 19 ከፍተኛ 24። ብሪስበን ያካፋል። ዝቅተኛ 22 ከፍተኛ 29። ዳርዊን ይዘንባል። ዝቅተኛ 25 ከፍተኛ 31 አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 7 ከፍተኛ 24። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ቪክቶሪያ ለአብዛኛው የሲድኒ ክፍለ ከተሞች ገደቦቿን አላላች፣ በአድዋ ከተማ ተቋርጦ የነበረው የመብራት ስርጭት ዛሬ ግልጋሎት መስጠት ጀመረ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.